ስለ ጤንነት እየነገርከኝ ነበርና ይህን አስደንጋጭ ዜና ሁላችንም ሰምተናልና እንደው ያሳዝናል። ሰምተህዋል? አዎ ሰምቻለሁ። እንደዚህ ተብሎ ብሎ ሲነገር እኔ ምንም ምንም የቆጨኝ ነገር የለኝም። የኢትዮጵያ ሕዝብ የቤተሰበኝ ምምር ጸሎት፣ የልጆቼ ጸሎት፣ የሁሉ የኢትዮጵያ ሕዝብ ጸሎት በሙሉ እኔ ጋ ስለሆኑ የቆጨኝ ነገር የለኝም። ሞት በእኔ አልተጀመረ። እንግዲህ አሁን ያለህበትን ሁኔታ ለሁሉም ለመላው የኢትዮጵያ ህዝብ እንዲሁም ለስፖርት አፍቃሪዎች በሙሉ ያለህበትን ሁኔታ ንገራቸው። ይሄ ጅግና ሻምበል ምሩጽ እንደዚህ ሆ ተብሎ ነበረ፣ ሶስት ጊዜ እንደዚህ ተብሎ ነበረ። አሁን እንደገና እንደዚህ ሆነ፣ እንደገና ዲሆነዋል እና እንኳ ደስ አላችሁ፣ መዳኑ እንኳ ደስ አላችሁ ብላችሁ እናንተም የደረሳው መግለጽ የእናንተ ፋንታ ነው። እሺ እናደርሳለን እናደርሳለን። ድምጽህን ብቻ እንዲሰሙት ነው አድማጮቻችን የፈለግነው። ለዛ ነው የደወልነው። አዎ። ድምጻይሽ ከሀገር ቤት ሳይቀር ነው የተደወለ። እህቶቼ ወንድሞቼ በሙሉ ኖ ከሀገር ቤት ሳይቀር ነው የደወሉ። ወዳጅ ሁሉ ብቻ እንኳን ጤነኛ ሆንክ፣ እንኳን ተረፍክልን፣ እንኳን የተባለው ዜናም ውሸት ሆነ። አዎ ያው ይሄ በጣም ነው የማመሰግነው። እሺ እኛም በጣም ነው የምናመሰግነው።